Voice of America ሰሜን ኢትዮጵያ ጦርነት በኋላ የትግራይ ኃይሎች ወታደራዊ ኮማንድ የሚል ስያሜ ያለው እና ትግራይ ክልልን በማስተዳደር ላይ የሚገኘው አካል ባወጣው መግለጫ ለሰብአዊነት ሲባል ከኢትዮጵያ መንግስት ጋር የተደረገውን የተናጠል ተኩስ ማቆም ስምምነት የኢትዮጵያ መከላከያ ሰራዊት ጥሶታል ሲል አስታወቀ። ሰኞ ነሐሴ 9 2014 ዓ ም የኢትዮጵያ መከላከያ ሰራዊት በትግራይ ሰራዊት ላይ ለአንድ ሰዓት የቆየ የከባድ ጦር መሳሪያ ድብደባ ፈጽመዋል ሲል ክልሉ በመግለጫው ክስ አሰምቷል። በክልሉ የውጭ ግንኙነት እየተባለ የሚጠራው ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረ ህይወት መግለጫውን በተመለከተ ለአሜሪካ ድምጽ በሰጡት ማብራሪያ የትግራይ ክልል ፍላጎት ችግሮች በሰላማዊ መንገድ እንዲፈቱ መሆኑን ገልጸው ነገር ግን ሁኔታዎች እልባት ማግኘት እንዳልቻሉ ተናግረዋል። በሌላ በኩል በትግራይ ክልል የተቋረጡ መሰረታዊ አገልግሎቶችን እንደገና ለማስጀመር የሚቻለው ሊያሰሩ የሚችሉ አስቻይ ሁኔታዎች ሲፈጠሩ መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ቢለኔ ይህን የተናገሩት ዛሬ ለውጭ መገናኛ ብዙሀን ዘጋቢዎች በሰጡት መግለጫ ነው። የኢትዮጵያ መከላከያ ሰራዊት ትንኮሳና ጥቃት እየፈጸመብን ነው በሚል በህወሀት የቀረበውንም ውንጀላ የፕሬስ ኃላፊዋ አጣጥለዋል። በዚህ ዙሪያ ሙሉጌታ አጽብሃ ከመቀሌና እስክንድር ፍሬው ከአዲስ አበባ ዘገባዎች ልከዋል። በቅድሚያ ወደ መቀሌ ሙልጌታ፣ በጉዳዩ ለአሜሪካ ድምጽ ማብራሪያ የሰጡ የክልሉ የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረህይወት ላለፉት ስድስት ወራት ለሰብአዊነት ሲባል በተደረገ ግጭት የማቆም ስምምነት ለሰላም እድል ተሰጥቶት ቆይቷል ብለዋል። ባለፉት ስድስት ወራት የተኩስ ድምጽ ቢቆምም በትግራይ ላይ ግን በየቀኑ ተኩስ አለ ማለት ነው። መድኃኒት አይገባም። የንግድ እንቅስቃሴ የሚባል የለም። ባንክ አይሰራም። ስልክ አይሰራም። ሁሉም ተዘግቶ የነበረበት ነው። እንግዲህ እኛ ለሰላም ያለን እንደ መንግስት እንደ ህዝብም ለሰላም ያለን ትርጉም ባለፉት ስድስት ወራትም የተደረገው የተኩስ ማቆም ስምምነትም አክብረን እስካሁን ቆይተናል ነው። ሰኞ ነሐሴ ዘጠኝ ሁለት ሺ አስራ አራት አመተ ምህረት ተፈጽመዋል ስለ ተባለው ድብደባም እንዲህ ይገልጻሉ። ነሐሴ ዘጠኝ ማለት ከዛ በፊትም የተወሰኑ ትንኮሳዎች አልነበሩም አይደለም ግን ትልቅ በሆነ ስኬል ዘጠኝ ነሐሴ ከምዕራብ ትግራይ ሳይድ ታንክም መድፍም ሌሎች የቡድን መሳሪያዎችም በታጀበ መልኩ ለአንድ ሰዓት አካባቢ ከፍተኛ የሆነ ድብደባ ሲፈጸም ነበር ወደ የእኛ ሰራዊት ወዳለበት አካባቢ ማለት ነው። ይህ እንግዲህ ኢፌክቲቭ የሚያሳየው ያው የተኩሱ አቅም ስምምነቱን ጥሰውታል ነው። በደንብ የተቀናጀ የከባድ መሳሪያ ተኩስ ነው የነበረው ና ሆን ተብሎ አዲስ አበባ ካለው አካል በደንብ በተዋረድ በትእዛዝም የተሰጠ መሆኑ አረጋግጠናል። አሁንም ችግሮች በሰላማዊ መንገድ እንዲፈታ ነው ፍላጎታችን ያሉት ፕሮፌሰር ክንደያ ትዕግስት ግን መጨረሻ አለው ሲሉ ነው የተናገሩት። ህዝባችን በእንደዚህ ሁኔታ እየተሰቃየ ለዘላለም ለማይቋረጥ ጊዜ ሊቀመጥ አይችልም። ስለዚህ ኃላፊነቱ መውሰድ የሚኖርበት በዚህ አሁን ወደ ጦርነት ቢገባ ኃላፊነት መውሰድ ያለበት አዲስ አበባ ያለው የጂኖሳይድ መንግስት ነው። በአሁኑ ጊዜ ውጊያ ስለመኖሩ የተጠየቁት ፕሮፌሰር ክንደያም የተጀመረ ውጊያ የለም በማለት መልስ ሰጥተዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም። አድማጮች ወደ አዲስ አበባ እንመልሳችሁ። በትግራይ ክልል የተቋረጡ መሰረታዊ አገልግሎቶችን እንደገና ለማስጀመር የሚቻለው ሊያሰሩ የሚችሉ አስቻይ ሁኔታዎች ሲፈጠሩ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ቢለኔ ህን የተናገሩት ዛሬ ለውጭ የመገናኛ ብዙሃን ዘጋቢዎች በሰጡት መግለጫ ነው። የኢትዮጵያ መከላከያ ሰራዊት ትንኮሳና ጥቃት እየፈጸመብን ነው በሚል በህወሀት የቀረበውንም ውንጀላ የፕሬስ ኃላፊዋ አጣጥለዋል። የህወሀት ቃል አቀባይ ጌታቸው ረዳ የኢትዮጵያ ፌዴራላዊ መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታ አልፈጠረም በማለት ወንጅለዋል። አቶ ጌታቸው በትዊተር ባሰፈሩት ጽሁፍ የፌዴራል መንግስቱ ለሰላም ፍላጎት የለውም በማለትም ተችተዋል። የኢትዮጵያ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ግን መሰረታዊ አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብራና ማጥፊያ በቁልፍ የሚቆጣጠሩት አይነት ጉዳይ እንዳልሆነ በማስታወስ የራሱ አካሄድ እንዳለው ተናግረዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ብለኔ ስዩም ለውጭ መገናኛ ብዙሀን የሰጡትን መግለጫ የተከታተለው እስክንድር ፍሬ ነው። ቀጥሎ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም መግለጫውን የሰጡት በፌዴራል መንግስትና በህወሓት መካከል ይካሄዳል የተባለውን የሰላም ውይይት አስመልክቶ ሁለቱ ወገኖች ያላቸው አተያይ የተለያየ መሆኑ እየተንጸባረቀ ባለበት ወቅት ነው። ቢለኔ እንዳሉት በኢትዮጵያ መንግስት የተቋቋመው የተደራዳሪ ቡድን ወይም የሰላም አብይ ኮሚቴ ያዘጋጀውና ለአፍሪካ ህብረት የሚላከው ምክረ ሀሳብ መንግስት የሰሜን ኢትዮጵያው ግጭት በሰላማዊ መንገድ እንዲፈታ ያለውን የቀጠለ ቁርጠኝነት ያሳያል። እሳቸው እንዳሉት ምክረ ሀሳቡ ሁለቱ ወገኖች በፍጥነት በቀጣዮቹ ሳምንታት ውስጥ የተኩስ አቁም ስምምነት እንዲፈራረሙ ይጠይቃል። የተኩስ አቁም ስምምነቱ ቀጣይነት ያለው የፖለቲካ ምክክር ለማድረግ መሰረት እንደሚጥልም ተናግረዋል። ጊዜ የሚወስዱ የፖለቲካና ሌሎቹ ውስብስብ ጉዳዮች በኢትዮጵያ አገራዊ የምክክር ኮሚሽን ሊታዩ እንደሚችሉም ምክረ ሀሳቡ ይጠቁማል። የሰላም ምክረ ሃሳቡ ታሳቢ ያደረጋቸው በሚል የገለጿቸው ነጥቦችም ነበሩ። የፕሬስ ክፍል ኃላፊዋ የሰላም ውይይቱ ያለምንም ቅድመ ሁኔታ መጀመር እንዳለበት ያሰምራል። ምክንያቱም በትግራይ ክልል የሚገኙ ኢትዮጵያውያን የህወሀት የግል የፖለቲካ ፍላጎት እስረኞች ሆነው መቀጠል የለባቸውም። ህወሀት በትግራይ ክልል እያካሄደ የቀጠለውን የወጣቶች አስገድዶ ምልመላም ይገነዘባል። ህወሀት ሰብአዊ እርዳታ አስመስሎ በማስገባትና በሌሎችም መንገዶች መሳሪያ ማከማቸቱንም ይገነዘባል። ሌላ ግጭት ለመደገፍ በህገወጥ መንገድ ወደ ህወሀት እየገባ ያለውን የአገር ውስጥና የውጭ አገር ገንዘብም ይገነዘባል። ሰብአዊ ድጋፍና ነዳጅ ከታለመላቸው ተጠቃሚዎች ይልቅ ለተዋጊዎች እንደሚሰጥም ይገነዘባል። ይሄ ሁሉ ሲሆን ግን የመንግስት አቋም ሰላማዊ መፍትሄ ሆኖ መቆየቱን ነው የፕሬስ ኃላፊዋ ያብራሩት። ህወሓት ግን ፌዴራል መንግስቱ ለሰላም ዝግጁ እንዳልሆነ በመግለጽ ላይ ነው። የድርጅቱ ቃል አቀባይ ጌታቸው ረዳ ትናንት በትዊተር ባሰፈሩ ጽሁፍ የኢትዮጵያ ፌዴራል መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታ አልፈጠረም በማለት ወንጅለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም በሰጡት ምላሽ መሰረታዊ አገልግሎቶችን መመለስ አስቻይ ሁኔታዎችን መፍጠር እንደሚጠይቅ ነው የገለጹት። አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብሪያና ማጥፊያ ቁልፍ የሚቆጣጠሩት አይነት ስራ እንዳልሆነ በማስታወስ የራሱ አካሄድ እንዳለው ተናግረዋል። አስቻይ ሁኔታ ማለት ግን ቅድመ ሁኔታ ማለት አይደለም በማለትም አብራርተዋል። መንግስት መሠረታዊ አገልግሎቶችን ለመጀመር ምንም አይነት ቅድመ ሁኔታ እያስቀመጠ አይደለም። እነዚህ ሁለት የተለያዩ ነገሮች ናቸው። ትናንት በሰላም ኮሚቴው የተገለጸው ግጭቱን በሰላማዊ መንገድ ለመፍታት በሚካሄደው የሰላም ሂደት በተቻለ ፍጥነት ለመሳተፍ ያለውን ዝግጁነት ነው። ለዚያ የመጀመሪያው ነገር ደግሞ የሰላም ውይይቱ በሚቀጥሉት ሳምንታት ውስጥ በፍጥነት ይጀመርና የተኩስ አቁም ስምምነት ላይ ይደረስ የሚል ነው። የዚህ መነሻው ምንድን ነው? ባለፉት ሳምንታት በትግራይ የወጣቶች አስገድዶ ምልመላ እንደገና መቀጠሉን አይተናል። የጦርነት ነጋሪትም በስፋት እየተጎሰመ ነው። በህወሓት በኩልም ማስፈራሪያና ጦረኝነቱ ቀጥሏል። እኛ እያልን ያለነው የትግራይ ህዝብና አዋሳኞቹ የአማራና የአፋር ህዝቦች ሌላ እንደዚህ አይነት ግጭት ማስተናገድ አይችሉም። እናም በፍጥነት የተኩስ አቁም ስምምነት ላይ መደረስ አለበት። የመሰረታዊ አገልግሎቶች መጀመር ከዚህ ጋር የተያያዙ አይደለም። እናም የተቀመጠ ቅድመ ሁኔታ የለም። መሰረታዊ አገልግሎቶችን ከመመለስ አንጻር እያልን ያለነው የሚሰራና አስቻይ የሆነ ሁኔታ መኖር አለበት ነው የህወሓት ቃል አቀባይ አቶ ጌታቸው ረዳ አያይዘው ያቀረቡት ክስ የኢትዮጵያ ጦር በበርካታ ግንባሮች ትንኮሳ እየፈጸመብን ነው የሚል ነው። ከትግራይ ወታደራዊ ኮማንድ ፖስት በሚል ከመቀሌ የወጣ ሌላ መግለጫም የኢትዮጵያ ጦር የተናጥል የተኩስ አቁም ውሳኔውን መጣሱን በመጥቀስ ይከሳል። የኢትዮጵያ መከላከያ ሰራዊት ነሐሴ 9 ቀን 2014 ዓ.ም በምዕራብ አቅጣጫ ለአንድ ሰዓት ሙሉ ያልተቋረጠ ጥቃት ፈጽሟል በሚል ነው መግለጫው የከሰሰው። እንደ መግለጫው ለሰላማዊ መፍትሄ የነበረው ተስፋም እየተሟጠጠ ነው። ምዕራብ ትግራይን ለማውጣትና የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ ኃይል ብቸኛ አማራጭ እንዲሆን እያደረጉ እንደሆነ ተገንዝበናል ይላል መግለጫው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የህወሓትን ክስ አጣጥለዋል The Ethiopian government has demonstrated on several occasions the confidence building measures that it has taken, uh, to facilitate peace. የኢትዮጵያ መንግስት ሰላምን ለማመቻቸትና ለግጭቱ ሰላማዊ መፍትሄ ለማስገኘት የሚረዳ አስቻይ ሁኔታ ለመፍጠር የወሰዳቸውን እርምጃዎች መተማመን የሚፈጥሩ እርምጃዎች በበርካታ አጋጣሚዎች አሳይቷል። እናም ከሌላው ወገን በተደጋጋሚ እየተሰማ ያለው ንግግርና ትርክት ከሰላማዊ አካሄድ ከማፈንገጫ ስልት ተለይቶ አይታይም። ነገር ግን በፌዴራል መንግስቱ የተወሰነው በሰብአዊነት ላይ የተመሰረተ የተኩስ አቁም አሁንም እየተተገበረ ነው። ወደ ትግራይ ክልል እየገባ ያለውን የሰብአዊ ድጋፍ በተመለከተ መንግስት ከሚያወጣቸው መግለጫዎች ባለፈም በርካታ አጋሮችም ሰብአዊ ድጋፍ ያለምንም መስተጓጎል መቀሌ ድረስ እየደረሰ መሆኑን እያረጋገጡ እየመሰከሩ ነው። ለተጠቃሚዎች ከማድረስ አንጻር የሚታዩ ማነቆዎችን ግን ነግሬያችኋለሁ። ስለሆነም በእነዚህ የሰላም ውይይቶች ላለመሳተፍ ከመፈለግ የመጣ ማፈንገጥ ነው። መንግስት ለበርካታ ጊዜያት ሊሳተፍ ዝግጁ እንደሆነ ከገለጸበት የሰላም ሂደት በፌዴራል መንግስቱ የተወሰነው በሰብአዊነት ላይ የተመሰረተ የተኩስ አቁም አሁንም እየተተገበረ መሆኑንም ነው ቢለን የገለጹት። በኢትዮጵያ መንግስት የተቋቋመው የተደራዳሪዎች ቡድን ወይም የሰላም አማራጭ አቢ ኮሚቴ ትናንት ይፋ ያደረገውንና ለአፍሪካ ህብረት የላከውን ምክረ ሀሳብ በማስታወስም መንግስት በየትኛውም ጊዜና ቦታ የሰላም ውይይት ለማድረግ ዝግጁ መሆኑን አረጋግጠዋል። ህወሓት እስካሁን ተደራዳሪ ቡድኑን ይፋ አላደረገም። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ከሁለት ሳምንታት በፊት ባወጣው መግለጫ ህወሓት ልክ እንደ ኢትዮጵያ መንግስት ሁሉ የተደራዳሪ ቡድኑን ይፋ እንዲያደርግ አሳስቧል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ